በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳ ውስጥ በመንገድ ስራ ላይ የተሰማሩ ዘጠኝ ሰዎች በታጣቂዎች መገደላቸውን የዞኑ አስተዳዳሪ አቶ ድሪሳና ዋቁማ አስታውቀዋል። አስተዳዳሪው ለጥቃቱ ኦነግ ሸኔ ያሏቸውን ታጣቂዎች ወንጅለዋል። መንግስት ሸኔ የሚላቸውና ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት ሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ ክሱን አስተባብለዋል። ናኮር መልካ ዝርዝሩን ያስደምጠናል። በመንገድ ሰራተኞቹ ላይ ጥቃት የተፈጸመው ከትናንት በስቲያ ረቡ ምሽት ምዕራብ ሸዋ ሜታ ወልቂጤ ሎያ ጎዶላ ውስጥ መሆኑን የዞኑ አስተዳዳሪ አቶ ድሪሳው አቁማ ለቪኦኤ ተናግረዋል። የዞኑን አምስት ወረዳዎች የሚያገናኝ ለገኡርጋ የሚባል ድልድይ ግንባታ ላይ የነበሩ ሻይና ቡና ታቀርብላቸው የነበረች ሴትም አብረው በመኪና እየሄዱ ሳሉ አጥቂዎቹ ድንገት አደጋ እንደጣሉባቸው አቶ ድሪሳ ገልጸዋል። የሆነው ነገር ስምንት የኦሮሚያና የፌዴራል መንገዶች ባለስልጣን ሠራተኞች እና ለእነሱ ምግብ የምታቀርብ አንዲት ሴት በአጠቃላይ ዘጠኝ ሰዎች ከትላንት በስቲያ አመሻሽ ላይ 12 ሰዓት ተኩል ገደማ ኦነሸኔንን በሚሉ በታጠቁ ኃይሎች በአሰቃቂ ሁኔታ በተኮሰው ጥይት ተገደሉ። ከጥቃቱ ሁለት ሰዎች መትረፋቸውን አቶ ድሪሳ አመልክተዋል። ተረፉ የተባሉትን ሰዎች በስልክ ለማግኘት ያደረግኩት ጥረት ግን አልተሳካም። ለተፈጸመው ጥቃትና ለጉዳቱ አስተዳዳሪው ኦነግሸኔ ብለው ታጣቂዎች ወንጅለዋል። አንደኛ በሥራ ላይ ውለው ነው ወደ ማረፊያቸው እየሄዱ የነበሩት እነዚህ ታጣቂዎች ግድያውን እንደ ፈጸሙምበዓይን ያዩ የአካባቢው ነዋሪዎች ነግረውናል። ይህ ቡድን የግድያ ድርጊት የፈጸመበት ዓላማ ግልጽ ነው። ሌላ ነገር የለውም። እንደ ድሮ ከህብረተሰቡ ሰርቆ መብላት ስላልቻለ ተስፋ እየቆረጠ በመምጣቱ ነው። ይህን የሚፈጽመው መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት ሸማቂዎች የምዕራብ ዞን ቃል አቀባይ መሆናቸውንና ብሊሱማ ጎታ እንደሚባሉ የገለጹ በስልክ የአስተዳዳሪውን ክስ አስተባብለዋል። እኛም ስለ ጥቃቱ የሰማነው ከሚዲያ ነው። የኦሮሞ ነጻነት ጦር በፍጹም ሲቪሎች ላይ ጥቃት አይፈጽምም። በኦሮሚያም ሆነ በአገሪቱ ውስጥ የመሰረት ልማት የሚሰራ ማንኛውም አካል ላይ ጥቃት አንፈጽምም፣ ምክንያቱም ለህዝቡ ጥቅም ስለሚሰሩ። ግድያውን የመንግሥት ጸጥታ ኃይሎች ናቸው የሚፈጽሙት። ደግሞም እነዚህ ሰዎች እኮ መንግሥት ክልላ ወይም ጥበቃ ሊያደርግላቸው ይገባ ነበር። ይህን ድርጊት መንግሥት ስለፈጸመው ከህብረተሰቡ አባላት መረጃ ማግኘት ይቻላል ማለት ነው። አስተዳዳሪው አቶ ደጅሳው አቁማ ጥቃቱን የፈጸሙ ታጣቂዎች ላይ እርምጃ ተወስዷል ብለዋል። የተወሰደውን እርምጃ ምን እንደሆነና ውጤቱን በሚመለከት መረጃ ተሟልቶ ሲጠናቀቅ ለብዙሃን መገናኛ እንደሚያሳውቁ ገልጸዋል። ጥቃቱ የተፈጸመው ሀገራዊ ምርጫ በተቃረበባቸው ቀናት መሆኑ የደህንነት ጥያቄ ያጫረባቸው መራጮች አሉ። ምርጫችን በእነዚህ የጥፋት ኃይሎች ድርጊት ይስተጓጎላል ብለን አናስብም። መንግሥት የሕግ የበላይነትን ያስከብራል፣ ሕዝብም ሰላሙን ይጠብቃል። መሰል ጥቃቶች ሊፈጠረ የሚችሉበት ሁኔታ ከተፈጠረም የጸጥታ ኃይሉና ሕዝቡ በቅንጅት ለመሥራት ዝግጅት አድርገናል። በምዕራብ ኦሮሚያ የተለያዩ አካባቢዎች ባለፉት ሦስት ዓመታት ብዙ ቁጥር ያላቸው ሲቪሎች፣ የመንግሥት ባለሥልጣናትና የጸጥታ ጥበቃ ባልደረቦች ተገድለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ